በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ላይ ያተኮረ ክርክር የመጀመሪያ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህረ ድኅረ አስቸኳይ ጊዜ አቅጣጫዎች፣ መንግሥት የወሰዳቸውን እርምጃዎችና የተለያዩ ቀጣይ ሁኔታዎችን ይዳስሳል። የክርክሩ ተሳታፊዎች አቶ አታክልታም ባዬ ከአዲስ አበባ፣ አቶ ፈቃደ ሸዋቀ እና ከዋሽንግተን ዲሲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አመሰግናለሁ ሁለታችሁንም። በኢትዮጵያ ወቅታዊ ጉዳይ ይበልጡንም ድኅረ አስቸኳይ ጊዜ አዋጅ በዚህ አስቸኳይ ጊዜ አዋጅ ውስጥ የተደረጉትንም ሆነ በቅርቡ መንግሥት የወሰዳቸውን እርምጃዎች እና ከአስቸኳይ ጊዜ አዋጁም በኋላ ሊኖሩ የሚችሉ ሁኔታዎች በተከታታይ የሚመለከት የክርክር ፕሮግራም ነው። ግራና ቀኝ ሀሳባችሁን እንመለከታለን። እስኪ እንደ ወትሮው እንደምናደርገው አሁን ያለውን ሁኔታ በመገምገም እንጀምር። አቶ አታክልት ዛሬ ያለውን ሁኔታ ይበልጡንም የፖለቲካውን አየር የፖለቲካውን ሁኔታ እንዴት ይገመግሙታል? የተሰጠኝ ጊዜ በጣም አጭር ስለሆነ ለክርክር መንደርደሪያ ሊሆን የሚችል ሀሳብ ለማቅረብ ያክል እንጂ የተሟላ የክርክር ፍሬምወርክ ማስቀመጥ የሚቻል አይመስለኝም። አሁን ባለንበት በዚ አጭር ኖቲስ ከአስቸኳይ ጊዜ አዋጁ በኋላ ያለ ሁኔታ አዲስ አበባ በመላ አገሪቱም መረጋጋቱ አለ። ይሄ መረጋጋቱ በሀገሪቱ ውስጥ ያለውን ሁሉንም ችግሮች ስለተፈቱ የመጣ መረጋጋት ነው የሚል እምነት የለኝም። ብዙም ሰው በዚህ ሀሳብ የሚስማማ ይመስለኛል። ከተኳይ ጊዜ አዋጅ በፊት የነበረው ሁኔታ በጣም አደገኛ ነው የነበረው፣ ጥሩ አልነበረም። ሀገሪቱንም ልናጣ የምንችልበት እድል ነው የነበረው። ፖለቲከኛ እንሆን አንሆን እንደ ዜጎች አገሪቷ ከሌለች ብዙም ልንናገር የምንችልበት እድል ስለማይኖር አደገኛ ሁኔታ ገብታ ነበረ። አሁን ተረጋግቷል። ተረጋግቷል ማለት ሁሉም ነገር ስሙዝ ነው ማለት አይደለም ግን ከመረጋገት በኋላ ሊመጡ የሚችሉ አንዳንድ አንዳንድ አውንታዊ የሆኑ ነገሮች አያለሁኝ። የሃይማኖት መሪዎች ተቃዋሚውንም መንግስትንም ለማስታረቅ ጥሩ ሁኔታ እንዲፈጠር ለማድረግ የሚያደርጉት እንቅስቃሴ ቀጣይነት ካለው ጥሩ ነገር ሊመጣ ይችላል የሚል እምነት አለኝ። የፖለቲካ ድርጅቶችን ከመንግስት ጋር ከገዢው ፓርቲ ጋር ለመደራደር አንዳንድ ሀሳቦች እያቀረቡ ነው። መስማማት ከተፈጠረ ከሞላ ጎደል በሁሉም ነገሮች ላይ መፍትሄ ይመጣል ባይባልም ግን ሀገሪቱን ሊያረጋጋ የሚችል ነገር ሊፈጠር ይችላል የሚል እምነት አለኝና አሁን ዜጎች ብዙም ቴንስ የሆነ ነገሮች አሳይም፣ ግን ቀጣይነቱ የአስቸኳይ ጊዜ አዋጁ ቢነሳ ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች የሚፈቱበት መንገድ አቅጣጫ በትክክል ካልተቀመጠ መንግስትም ሕዝብ የሚያምንበት የመልካም አስተዳደር ችግር እድባት ካልተሰጠው ከእሱ ጋር ተያያዙ ያሉ ነገሮች ካልሰፈቱው ሳጥ ጭቃ እንዳይሆን ትንሽ የሚያሰጋ ነገር ይታየኛል፣ ግን አሁን የተረጋጋ ሁኔታ ነው። መልካም። አቶ አታክልት አስቸኳይ ጊዜ አዋጁን ተከትሎ መረጋጋት ይታያል። ውጥረት እንደ ቀደመው ነግሶ አይታይም። ቀጣይነቱ ግን ቀድሞ ከተነሱት ጥያቄዎች በአግባቡ መመለስ ጋር ይያያዛል ብለዋል። በአጭሩ አቶ ፈቃደ እርሶስ አሁን ያለውን ሁኔታ እንዴት ይረዱታል? እንደምንስ ይገመግሙታል? አቶ ታክልቴ ከሞላ ጎደል በደንብ የገባቸው ይመስለኛል። ከሳቸው ብዙ የሚለይ አይደለም። ግን ይሄና አሁን አለ የሚባል መረጋጋት፣ መረጋጋት ስል የውጥረት አለመኖርን ለማለት ነው። በተለይ መንግሥት እንዴት ነው የሚወስደው እንደ ተለመደ ዘዴ ወይም ኃይል እንደ ጥሩ ማህበረሰብን እንደ ማረጋጊያ ዘዴ ትምህርት አድርጎ ወስዶት ከሆነ አቶ አታክልቴ እንዳሉት ይሄ የአስቸኳይ ጊዜ አዋጅ በሚቆምበት ጊዜ ተመልሶ የሚመጣ ምናልባትም ደግሞ ከመጣ በጣም ኃይል ጨምሮ ሊመጣ የሚችል ህዝባዊ አመፅ እና ቅድም እሳቸው እንዳነሱት ሀገር ሊበትንም አደጋ ላይ ሊጥልም መንግስትም ስርአትም ሊያፈርስ የሚችል እና ሀገሪቱን በጣም ኬዮቲክ ወደሆነ አዙሪት ውስጥ ሊከት የሚችል ችግር ሲመጣ ይታየኛል። ማህበረሰቡ ጥያቄ ብሎ ያነሳቸው ነገሮች በጥሞና ተመል ተመልክተናቸዋል ሁላችንም ጊዜም ወስደን አይተናቸዋል። መንግስትም ያያቸው ይመስለኛል። ምናልባት በትርጉም ሁላችንም ያማረንን ነገር መርጠን ሊሆን ይችላል። እኔ እንዳየሁት ከሆነ መሰረታዊ የሆነ መዋቅራዊ የሆነ ለውጥ የሚጠይቅ የሕዝብ ጥያቄ ነው ያለው እየተነሳው። ይህንን መሰረታዊ የሆኑ የኢኮኖሚ ለውጦች በማድረግ ወይም የስራ አጥነት መስፋፋት ነውና ይህንን የፈጠረው ምናልባት ትንሽ ስራ አጥነትን ብቀንስ ወይም እዚህና እዛ በስልጣን የባለጉ ባለስልጣናትን ብቀንስ ችግሩን አስወግደዋለሁ ብሎ የሚያስብ ከሆነ መንግስት በጣም ትልቅ ስህተት ነው የሚሰራው። የሚመስለኝና የተፈራው ነገር የማይቀር ነው የሚሆነው። ችግሩ መዋቅራዊ ችግር ነው። የመንግስት ስልጣን አያያዝን ጥያቄ የሚያነሳ ጥያቄ ነው የምንሰማው። ትግል ውስጥ ካሉ ሰዎች እንደዚህ አይነት ችግር መኖሩን ነው የምናየው። በተለይም የህዝባዊ ወያኔ ሀርነት ትግራይ በሁሉም መስክ ማለት ወሳኝ በሆኑ በወታደራዊ፣ በኢኮኖሚው ዘርፍ፣ በአስተዳደሩ በኩል፣ በሴኪሪቲው በኩል ገዝፎ የሚታይ የበላይነት አይገባንም የሚል ህዝብ እንቅስቃሴ እያየን ነው። ይሄ በግልጽ የተጠየቀ ጥያቄ ነው። እዚህ ላይ ሪፎርም ለማድረግ ሙሉ ለሙሉ እንኳን ባይወገድ፣ ሪፎርም ለማድረግ ፈቃደኛ የሆነ መንግስት መኖሩ በጣም በጣም አስፈላጊ ይመስለኛል። ለውጦችም የሚመጡ ከሆኑ ከዚህ ጋር አብረው ተያይዘው የሚመጡ ለውጦች ከሆኑ ዘለቄታዊ የሆነ ትርምስ ሊያስወግዱ የሚችሉበት ሁኔታ ይኖር ይሆናል። ረዘም ላለ ጊዜ እየተቀረቀረ የመጣ እና የቦካ ችግር ነው ያለው በሀገራችን። ትንንሽ ነገሮችን በመነካካት እና በመለዋወጥ ብቻ የሚወገድ ችግር እንዳልሆነ ግልጽ ነው። መልካም የስልጣን አያያዝ ጥያቄን ይመለከታል። መዋቅራዊ ችግር ነው። መሰረታዊ ለውጦች ናቸው መወሰድ ያለባቸው ነው ያሉት አቶ ፈቃደ። ከጥቂት ቀናት በፊት የብሉምበርግ ጋዜጣ ያወጣው ጽሁፍ የአስቸኳይ ጊዜ አዋጅ ተቃውሞና ቁጣን ምን ያህል ተጭኖ መያዝ ይቻለዋል ሲል ይጠይቃል። እስካሁን የተወሰዱት ወደ 25000 ሰዎች መታሰራቸውን፣ ተሐድሶ ተሰጥቷቸው መለቀቃቸውን የተለያዩ ዘገባዎች ያሳያሉ። በሁለታችሁም የተነሱት ነጥቦች ውስጥም ይሄን መመልከት እንችላለን። በእርግጥ የተወሰዱት እርምጃዎች ለተነሱት ጥያቄዎች አግባብ ያለው መልስ የመስጠት ጅምር ያሳያሉ። በእርሶ ግምገማ እኔ እዚህ የአስቸኳይ ጊዜ አዋጁ ባህሪውና ያመጣው ለውጥ ከበናገሬ በፊት አቶ ፈቃደ ባሉት ላይ ሁለት ኮመንቶች አለኝ። እሺ፣ አንዱ ኮመንት ከአስቸኳይ ጊዜ አዋጁ በፊት የነበሩ ጥያቄዎች፣ የተለያዩ ጥያቄዎች ናቸው። ግን ወጥ የሆነ መልክ ይዘው የስርአት ለውጥ ነው የመዋቅር ለውጥ ነው የተለያዩ ሴቲ እዛና ዚህ የሚታዩ ችግሮች የሚገለጽበት ጥያቄ ነው ወይ የሚለው ነገር በተሟላ መልኩ ይሄ ነበረ ጥያቄ ብሎ ማስቀመጥ የሚቸግር ይመስለኛል። ለምሳሌ አሁን የተቋም ለውጥ ነው የስርአት ለውጥ ነው ስርአቱ ተበላሽቷል የሚሉ ወገኖች አሉ። ስርአቱ ፌዴራሊዝም ነው እንግዲህ ፌዴራሊዝም ተበላሽቷል የሚል ከሆነ በዚህ የሆነ ጥያቄ ነው እሱ ሰፋ ተብሎ ከክልል ድርጅቶች ጋርም የፖለቲካ ድርጅቶች ጋርም ከእነሱ ጋር ብቻ ተያይዞ የሚፈታ ነገር ነው። ግን እዛ ላይ ትልቅ ትንታኔ የሚጠይቅ ነገር ነው። በዚች ባለችን አጭር ደቂቃ ውስጥ የምንመልሰው አይደለም። ግን እኔ ለማለት የምፈልገው ምንድን ነው ጥያቄዎቹ ነጥረው ተጠቅልለው በሶስት በአራት ወይም በተወሰኑ ጥያቄዎች ዙሪያ ተቀምጠው የተንጸባረቁ አይደሉም፣ የተበታተኑ ናቸው እና ፎርሙሌት ማድረግ የሚያስፈልግ ምክንያት ፎርሙሌት ካደረጉ በኋላ ለእያንዳንዱ ጥያቄ አድረስ የሚደረግበት ሁኔታ ሊኖር ስለሚችል በዛ ላይ ትንሽ የተለየ አቋም አለኝ። ሁለተኛው ጉዳይ ይሄ የቲፒኤልኤፍ የትግራይ ሰዎች ምናምን የሚለው እሱ ነገር እኔ የትግራይ ሰው ነኝ። የትግሉ ተካፋይም ነበርኩ፣ አውቀዋለሁ ሁሉን ነገር። በዛ ጉዳይ ላይ ፖለቲከኞች የሚባሉ ሰዎች ትግራይ ሰዎች አሁን የበላይነት አላቸው ብሎ የሚያስቡ ከሆነ ራሳቸውን እያሞኙ ነው። ፖለቲካሊም ኢኮኖሚካሊም የትግራይ ሰዎች ምን ውስጥ እንዳሉ እናውቃለንና ዝም ብሎ ለፖለቲካል ፍጆታ ተብሎ ካልተነገረ በስተቀር መሬት ላይ ያለውን ሀቅ አይገልጽም። አሁን ኢትዮጵያ የመልካም አስተዳደር ችግር አለባት እንጂ የእገሌ ብሔር እንደዚህ ሆነ ተብሎ የበላይነት እገሌ ያገኘ እኔ አይታየኝም። ብቻ ሌላውን ብሔር ቢሆን ግን የበላይነት ብሔር ተቆጣጥሯል የሚል ስል ለማስቀመጥ አስቸጋሪ ነው። መባል ያለበት የሚመስለኝ የመልካም አስተዳደር ችግር አለ። የመልካም አስተዳደር ችግሩ አቶ ፈቃደ ባሉት መንገድ አንድ ብሔርም የተወሰነ ነገር ሊያገኝ ይችላል። ግን የመልካም አስተዳደር ችግር ማለት እገ መንግስቱ ያስቀመጠውን አደራ በአግባቡ አለመፈጸም ማለት ነው። እገ መንግስቱ ሁሉም ብሔሮች በኩል ይኖራሉ ብሎ የሚያስቀምጥ ከሆነና የትግራይ ሰዎች የበላይነት ካላቸው እገ መንግስት ሰጥቷል የመልካም አስተዳደር ችግር አለ ማለት ነው። መልካም። አቶ ታክልት ወደ አቶ ፈቃደ ከመሻገሬ በፊት በአስቸኳይ ጊዜ አዋጁ ላይ ወደ ተነሳው ጥያቄ ልመልሰው። እስካሁን በመንግስት የተወሰዱት እርምጃዎች በእርግጥ ለተነሱት የህዝብ ጥያቄዎች አግባብ ያለው መልስ የመስጠት ጅምር አሳይተዋል። በእርሶ አስተያየት ያው የአስቸኳይ ጊዜ አዋጅ ሁኔታ ያመጣው ለውጥና እሱ ሊፈጥሮ የሚችል ጫና በሚመለከት የአስቸኳይ ጊዜ አዋጁ ሁለት ነገሮች ነው የሚይዘው። አንዱ ያ ኃይል ነው እስታድርጉ ነው አዋጅ አውጥቷል። ያ ኃይል ነው እዚያ ይህን ከጣፍ ያ ኃይል ነው እርምጃ ወሰድብሃል የሚል ውስጥ አለ ማለት ሌላኛው ደግሞ ሰላም ነው። ጠየቃቸው ጥያቄዎች በሰላማዊ መንገድ ይፈታሉ የሚል የሰላም ኮንሰርት አለ ውስጥ ሁለቱን ነገሮችን ያካተተ መልካም ጀምር ያደረጉትን የአስቸኳይ ጊዜ አዋጁ የተወሰደበትንና መንግስት የወሰዳቸውን እርምጃዎች የሚመለከተውን ወደፊት በስፋት እንመለስበታለን። አሁን ግን ለአቶ ፈቃደ እድል መስጠት አለብኝ። እርስዎ በሰጧቸው ትችት ባቀረቧቸው ትችቶች ላይ አቶ አትክልቴ እንግዲህ ፐርስፔክቲቭ አላቸው። ቲፒኤልኤፍ የነበሩ ሰው ናቸው እና ብዙ አመለካከቶቻቸው ያሉትን ቢመስሉ ብዙም አልገረምም። ምክንያቱም ከሌላ ፐርስፔክቲቭ ለማየት አይደለም እየፈለጉ ያለው። የፌዴራል ስርዓት በዓለም ላይ በጣም ተወዳጅ ስርዓት የምኖርበት ሀገር የፌዴራል ስርዓት ያለበት ሀገር ነው። የብዙ ሀገሮችን የፌዴራል ስርዓት አወቃቀሮች ለማየት ሞክሬያለሁ። የእኛ ሀገር የፌዴራል ስርዓት ከሞላ ጎደል የይስሙላ ሊባል የሚችል በምርጫ ይዘቱ ሚሆን፣ በብዙ ነገሩ በዴሞክራሲያዊ ይዘቱ በፍጹም ዴሞክራሲያዊ የማይባል እና በእርግጥ አገላብጫ እንዳየሁት በቲፒኤልኤፍ በደንብ የሰሙኝ አልመሰለኝም። እያንዳንዱ የትግራይ ገበሬና የትግራይ ሰው እዛ ሀገር ላይ የበላይ ነው እያልኩ አደለም። ስርዓቱ የሚመራው በቲፒኤልኤፍ ነው። ከዘጠና በመቶ በላይ የሚሆኑት የሰራዊቱን መሪዎች ምን እንደሚሉ አላቅም። አቶ ታክልቴ ይሄ የበላይነት አይደለም? ይሄ በሌሎች ዜጎች ዘንድ የሁለተኛ ዜግነት ስሜት የሚፈጥር አይደለም? የሀይሌ የበላይነት አይደለም? ይህንን የሚሉ ከሆነ ሌላ ነገር ነው። የደህንነት መስሪያ ቤት ከነ ቋንቋው በትግርኛ የሚሰራ መስሪያ ቤት መሆኑን ብዙ እዛ የነበሩ ሰዎች ከወጡ በኋላ የሚነግሩ ነገር ነው። ይሄ ምን ማለት ነው? ይሄ የበላይነት አይደለም? በኢኮኖሚውም ቢሆን ከራሱ ከሀገሪቱ ሕግ ውጪ ፓርቲዎች በመዋጮ እና በሌላ ሌላ መንገድ የራሳቸውን ገቢ ያገኛሉ ከሚለው ውጪ እንደ ኤፈርት የመሰለ ግዙፍ ኩባንያ መስርቶ ሀገሪቱ ላይ የኢኮኖሚ የበላይነት ማንሰራፋት፣ ይሄ የበላይነት አይደለም ማለት ዴሉዥናል ነው ይመስለኛል። እያንዳንዱ የትግራይ ገበሬ ወይም አንድ ዛሬ በልመና የሚተዳደር ወይ ከእጅ ወደ አፍ ባነሰ ኑሮ ውስጥ የሚማቅቅ ሰው የለም ማለት አይደለም። ይሄ እንደዛ የአንድ ብሔረሰብ የበላይነት ወይም የአንድ ብሔር የበላይነት፣ የአንድ ብሔር የፖለቲካ ተቋም የበላይነት ማለት እያንዳንዱ የብሄረሰብ አባል ሁሉ የበላይ ነው የሚል ቀጥተኛ የሆነ ትርጉም የለውም። ይህንን በትክክል አንደርስታንድ እንዲያደርጉ ፈልጋለሁ። ነገር በመዋቅር ደረጃ ስትራክቸሩ እንደዛ ነው የተዋቀረው፣ እንደዛ ነው የሰፈነው። የኢትዮጵያ ህዝብ ፐርሴፕሽን ይበሉት ወይም ሪያሊቲ ይበሉት የኢትዮጵያ ህዝብ እንደዚህ ነው አንደርስታንድ የምናደርገው ሀገራችን ውስጥ የሰፈነውን ስርአት የአንድ የፖለቲካ ሀይል ዶሚናንስ ኢትዮጵያ ላይ ሰፋል ብለን እናምናለን፣ እናየዋለን። ተለያየ። ክርክሩ አልተቋጨም። አቶ እስራኤል የሚመልሳሉት ቀጠሮ ለሳምንት ነው። ለአሁኑ ታዲያ ተከራካሪዎቹን፣ የፕሮግራሙን ተሳታፊዎች አቶ አታክልታም ባይንና አቶ ፈቃደ ሸዋቀናን ለጊዜያቸው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።